the voice of America. በኢትዮጵያ ተግባራዊ በመደረግ ላይ የሚገኘው የወንጀል ሕግ ላይ የምህረት አሰጣጠን በሚመለከት ራሱን የቻለ ሕግ እንደሚወጣ ከመደንገጉ በስተቀር እስካሁን በኢትዮጵያ የምህረት አዋጅ ወጥቶ ተግባራዊ አልተደረገም ነበር። እስካሁን ስራ ላይ ውሎ የነበረው የይቅርታ አዋጅ ነው። አሁን የህዝብ ተወካዮች ምክር ቤት የምህረት አሰጣጥ አዋጅና አፈጻጸም ስነ ስርአት ላይ ተወያይቶ ለህግና ፍትህ ጉዳዮች ቋሚ ኮሚቴ መርቶታል። በምክር ቤቱ የመንግስት ረዳት ተጠሪ የሆኑትን ሚኒስትር ዴኤታ አቶ አማኑኤል አብርሃምን የምህረት አዋጁ ቀድሞ ስራ ላይ ይውል ከነበረው ከይቅርታ አዋጅ የሚለይበትን ምክንያት ጠይቄያቸዋለሁ። እሱን ከሚያብራሩበት ይጀምራሉ። የምህረት አዋጁን በሚመለከት የምህረት አሰጣጥ እና አፈጻጸም ስነስርዓት ረቂቅ አዋጅ ነው አሁን በፓርላማ እጅ ላይ ያለው። ይሄ አዋጅ ከይቅርታ አዋጅ የሚለይበት መሰረታዊ ምክንያት ምንድን ነው? ወንጀልን አንድ ሰው ሰርቷል ተብሎ በቡድን ወይም በጋራ ወይም በተወሰነ የህብረተሰብ ክፍል ደረጃ የተሰራን ወንጀልና ጥፋት ሙሉ ለሙሉ እንዳልተሰራ መቁጠር ነው። ምሕረት ማለት በዛ ወንጀል አንድ ጊዜ አንድ ሰው ምሕረት ከተደረገ በኋላ ያንን ወንጀል ጠቅሶ ማንም ሰው ሊከሰው፣ ሊጠይቀው፣ ሊወነጅለው ሀራስ ሊያደርገው የማይችል መሆኑን ነው የምሕረት አዋጅ የሚደነግገው። ስለዚህ ለምሳሌ ይቅርታ ቅጣትን የሚያስቀር ሲሆን የምህረት አዋጁ ደግሞ የተፈጸመውን ወንጀል ወይም ድርጊት እንዳልተፈጸመ መቁጠር ያህል ነው። ልዩነቱ ማለት ነው። ይሄ ረቂቅ አዋጅ ምን ምንን ያጠቃልላል? ምን ምን ተነስቷል? በዚህ ረቂቅ አዋጅ ስር ምህረት ይደረግላቸዋል የተባሉ የትኞቹ የወንጀል ህጎች ናቸው የተጠቃለሉበት? ምህረት ይደረግባቸዋል የተባሉ የወንጀል አይነቶች የመጀመሪያው ሀገርን በመክዳት ወንጀል የተጠረጠረ ሰው። ሁለተኛ ህዝብንና መንግስትን በህጋዊ ባልሆነ መንገድ ህገ መንግስታዊ ስርዓትን በህገወጥ መንገድ ወይም በአስ ወይም በኃይል ለመገርሰስ የሚደረግ እንቅስቃሴ እና የመሳሰሉ ፖለቲካ ነክ የሆኑና በቡድን ደረጃ የተፈጸሙ ወንጀሎችን የሚመለከት ነው የሚሆነው። ዋና መለያውም የግል ወንጀል ወይም በግለሰብ ደረጃ የተፈጸመንን ጥፋት ሳይሆን በቡድን ደረጃ በጋራ የተሰሩ የሚሆኑ ጥፋቶችንና ወንጀሎችን በመመልከት እነዚህ እዚህ ወንጀል ላይ የተሳተፉ ሰዎች ወይም ዜጎች ወደ ሰላማዊ ሁኔታ እንዲመለሱ ለማስቻል ታስቦ የሚዘጋጅ ነው። እንግዲህ የወንጀሉን አይነት በሚመለከት በዋነኛነት የወንጀል ድርጊቱ የተፈጸመው በሀገር ሉዓላዊነት ላይ የሚያስከትለው ወይም ያስከተለው ተጽዕኖ መኖሩ፣ ሰላምና ደህንነት ለማረጋገጥ የተሻለ አማራጭ ምህረት መስጠት የተሻለ አማራጭ ሆኖ ሲገኝ ምህረት የሚደረግላቸው ሰዎች ደግሞ ወደ ሰላማዊ ህይወት ለመመለስ የሚያሳዩት ፍላጎት መሰረት በማድረግ ነው ይቅርታ የሚሰጠው ማለት ነው። እዚህ ጋር እንግዲህ ፖለቲካ ነክ የሆኑ ሲሉ ምን ለማለት ነው? ፖለቲካ ነክ የሆነ ወንጀል አለ፣ ስለሱ የሚያወራ ህግ አለ። ሰምቼ አላቅም። ደረቅ ወንጀል ያልሆነ ለምሳሌ ነፍስ ያጠፋ፣ ዘር ያጠፋ፣ ምን ያለ ምን ያለ ተብሎ በህግ የሚዘረዘሩ ነገሮች አሉ። በግል የምትፈጽም ወንጀል እና በቡድን አብረሽ አብረሽ ተባብረሽ የምትፈጽሚያቸው ወንጀሎች አንድ አይደሉም። ለምሳሌ ፖለቲካ ነክ ወንጀል የሚባለው መንግስትን ለመገልበጥ አሲረሽ ከሆነ ወይም መንግስትን ለመገልበጥ አልመሽ ተንቀሳቅሰሽ ከሆነ ይሄ ፖለቲካ ነክ የሆነ አጀንዳ ነው ማለት ነው የሚሆነው ኢሹ ሀገርን በመቅዳት የሀገርን መረጃ አሳልፎ ለጠላት በመስጠት ወይም በሀገር ላይ የሚፈጸም ወንጀል የፖለቲካ ነክ ወንጀል ነው የሚሆነው ይሄ ከግለሰብ ግለሰብ ከግለሰብ ጋር ግለሰብ ከተወሰኑ ቡድኖች ጋር ከሚያደርገው ግንኙነት ነጻ ሆኖ በአገር ደረጃ አገርን፣ መንግስትን፣ ስርዓትን፣ ህብረተሰብን የሚጎዱ ወንጀሎችን ለማለት ተፈልጎ ነው። የህግ ባለሙያዎች እንደዚህ ያሉ ክሶችን ተራ ክሶች ናቸው ሕጉ ላይ በተቀመጡ በተራ በተራ ክሶች የፖለቲካን ስራ ወይም የፖለቲካን እንቅስቃሴ የሚያደርጉ ሰዎች የሚከሰሱባቸው ተራ ክሶች ናቸው ይሏቸዋል ከሱ ይልቅ በጣም ትልቁ በአሸባሪነት የሚደረጉ ክሶች ናቸው ይሄ ደግሞ መንግስትና ህዝብን ማቀራረብ አጠቃላይ ብሔራዊ መግባባትን ማምጣት ከሆነ ይሄ የምህረት አዋጁ ይህንን በአሸባሪነት የተፈረጁ ድርጅቶችን ቡድኖችን በዛ የተከሰሱ ሰዎችን ያጠቃልላል ወይ ይህን በሚመለከት ማንን ማንን ነው በቀጥታ የሚመለከተው የሚለው፣ ይህን ስራ ራሱን ችሎ የሚሰራ ቦርድ አለ። የይቅርታ አሰጣጥን የሚመራ ራሱን የቻለ ቦርድ አለ። ቦርዱ ነው ይህን ኃላፊነት የሚሰራው ማለት ነው። ለምሳሌ የይቅርታ ቦርድ ጥያቄ፣ የይቅርታ እሱ አፈጻጸሙን በተመለከተ ነው። ራሱ በሌላ ሀገር፣ ሽብርን በተመለከተ ሀገርን ከጠላት ለመጠበቅ ነው የሽብር ህጎች ሲወጡ፣ ረቂቆች ሲወጡ። ኢትዮጵያ ውስጥ ግን የሽብር ህጉ የኢትዮጵያን መንግስት በሰላማዊ ትግል መታገል አልቻልንም ወይም ሰላማዊ ትግል የሚታገሉ ሰዎች ሲከሰሱበት የቆዩት ነው። አብዛኛው በተለይ ባለፈው የቅርብ አመታት ታሪክ የሚያሳየው እና በሽብርን የተመለከተው የወንጀል ጉዳይ ይጠቃለላል ወይ በዚህ ምህረት አዋጅ ውስጥ ነው ጥያቄ። እኔ አሁን በትክክል እየገለጽኩልስ ከሆነ ይህኛውን የምህረት አዋጅ የሚባለው ጥቅል ነው። ይሄ አዋጅ ስነ ስርዓቱን ነው የሚገልጸው። ከዚህ በኋላ የሚሰሩ ስራዎች አሉ። ለምሳሌ ምሕረት አሰጣጥና አፈጣጥን የሚረዱ መስፈርቶች ይወጣሉ። ምሕረት ጥያቄን ቦርዱ ለምሳሌ ወደ ስምንት ሰባት አባላት ያሉት የአስፈጻሚ ቦርድ አለ። በጠቅላይ አቃቢ ህግ ሰብሳቢነት የሴቶችና ህጻናት ጉዳይ ሚኒስቴር፣ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀኔራል፣ የፌዴራል ማረሚያ ቤቶች፣ ከፌዴራል ጠቅላይ ፍርድ ቤት የሚወከል አንድ ዳኛ ና በዚህ የስነ ስርዓት አዋጅ መሰረት ቦርዱ ከተቋቋመ በኋላ ምህረት የሚገባቸው ጉዳዮች ምን ምንድን ናቸው የሚለውን ነገር ይለያል። ከዛ በኋላ የምህረት ጥያቄን ምህረት በምህረት መተው እንፈልጋለን ለምሳሌ የፖለቲካ ድርጅትን በሽብር የተፈረጀን የፖለቲካ ድርጅት መቀላቀል አንፈልግም። ህገ መንግስታዊ ስርዓትን በህገ ወጥ በሆነ መንገድ ወይም በኃይል በትጥቅ በመሳሪያ ለመፋለም እንፈልጋለን ብለው የነበሩ ከዚህ መውጣት እንፈልጋለን የተለያዩ ጥያቄዎችን ያነሱና ለቦርዱ ያመለክታሉ ማለት ነው። ቦርዱ ይሄንን ጥያቄ ይዞ በዝርዝር ከመረመረ በኋላ ለጠቅላይ ሚኒስትሩ ምሕረት የሚገባቸው አካላትን ዘርዝሮ ያቀርባሉ። ጠቅላይ ሚኒስትሩ ጉዳዩን ካዩ በኋላ ይሄ ጉዳይ በምህረት አዋጅ ሊሸፈን ይገባል ብሎ ሲያምኑ የፌዴራል ጠቅላይ አቃቤ ሕግ ረቂቅ ያዘጋጃል። ረቂቁ ከተዘጋጀ በኋላ ለሚኒስትሮች ምክር ቤት ቀርቦ ይመከርበታል። ምህረት የሚገባው እያንዳንዱ ርዕስ ላይ ምህረት የሚገባቸው ሰዎች በአዋጅ ነው ምህረቱ የሚሰጣቸው ማለት ነው። ከዛ ሚኒስትሮች ምክር ቤት ካየ በኋላ ለፓርላማ ይላካል። ፓርላማም ደግሞ በዝርዝር ከመረመረ በኋላ በህግ በአዋጅ ምህረት የተደረገላቸውን አካላት በዝርዝር ያቀርባል። ያኔ ነው ማን ነው የሚባለው የሚመለሰው ማለት ነው። ፕሮሲጀሩ ይሄ ስለሆነ ነው። ግለሰቦቹ መሰረት ስለዚህ ግለሰቦቹ ወይም ቡድኖቹ አዋጁ ከረቀቀ በኋላ ማመልከት አለባቸው ማለት ነው ወይስ ራሱ የምህረት ቦርዱ ዝርዝር ያወጣል? ሁለቱም ነው። የሚያመለክት አካልም ካለ ሊያመለክት ይችላል። ቦርዱ ራሱን ለሀገር ሰላም፣ ለሀገር ጸጥታ፣ ለብሔራዊ መግባባት አሁን ለተጀመሩ የዴሞክራሲ ስርዓት ግንባታ የፖለቲካ ምህዳሩን ለማስፋት ለሚሰሩ ስራዎች ጠቃሚ ነው ብሎ ሲያምንበት ራሱን በራሱ አነሳሽነት ይችላል። እንደገና ደግሞ ራሳቸው በዚህ ጉዳይ ላይ ተጠቂነን ወይ ከተጠያቂነት ለመሸሽ የተለያዩ እርምጃዎች እንዳይወሰዱ ሲያደርጉ የነበሩ ግለሰቦችና ቡድኖችም ተሰብስበው ሊያቀርቡ ይችላሉ። ከዛ በኋላ በፓርላማ ቀርቦ የመጨረሻውን ፕሮሰስ ጠብቆ ወደ ፓርላማ ከቀረበ በኋላ በፓርላማ ከጸደቀ በኋላ ህግ ነው ህግ ስለሚሆን ያንን ካሁን በፊት የተፈጸመውን ነገር በሙሉ ቀሪ ስለሚያደረግ ይሄ አዋጅ ማንም ሰው በዛ ጉዳይ ተመልሶ ተጠያቂ ሊሆን የማይችልበትን አሰራር ነው የሚጠመልቀው ይሄ የምህረት አዋጅ። ለምሳሌ በመንግስት በኩል የሚፈጸሙ በደሎች፣ ለምሳሌ ብዙ ማሰቃየት ተግባራት፣ በጣም ብዙ ወንጀሎች ተፈጸመብን የሚሉ ግለሰቦች አሉ። እነሱ ክስ ቢመሰርቱ ወይም ያንን የተመለከቱ ወንጀሎችን በምህረት ማለፍ ይችላል። በምህረት የማይታለፉ ጉዳዮች አሉ። በአዋጅ በዝርዝር ተደንግጓል። ለምሳሌ በምህረት የማይታዩ ጉዳዮች በኤፌድሪ ህገ መንግስትን በዝርዝር የተቀመጡ ዘር ማጥፋት ወንጀል የፈጸሙ እንደገና በተለያዩ ኢ ሰብአዊ ድርጊቶች የተሳተፉ፣ በአስገዳጅ ሰውን የሰወሩ፣ የሞት ቅጣት እርምጃን ህጋዊ እና ያለ ፍርድ ቤት ትእዛዝ የወሰዱ በተለያዩ እነዚህ በህገ መንግስትም በሌሎች ህጎችም የተቀመጡ የወንጀሎችን የተላለፉ ግለሰቦችን አይመለከት። ከዛ ውጪ ባሉ እና አጠቃላይ የቡድን ባህሪ ባላቸው ወንጀሎች ላይ ተመስርቶ ነው የሚፈጸመው ማለት ነው። አሁን ለህግና ፍትህ ጉዳዮች ቋሚ ኮሚቴ ተመርቷል። መቼ ነው ወደ ተግባራዊነቱ የሚሄደው? እንግዲህ የእኛ ሀገር በጀት አመት የሚጠናቀቀው ሰኔ ሰላሳ ነው። ሰኔ ሰላሳ ፓርላማ ይዘጋል። ፓርላማ ከመዘጋቱ በፊት ይሄ አዋጅ ወጥቶ ተግባራዊ የሚደረግ ይሆናል። በጣም አመሰግናለሁ። አቶ አማኑኤል አብርሃም፣ በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስተር ዴታ፣ ለሰጡን ማብራሪያ በአሜሪካ ድምጽ ስም አመሰግናለሁ። እኔም አመሰግናለሁ። ዩናይትድ ስቴትስ ውስጥ በሚችጋን ግዛት በኬተሪንግ ዩኒቨርሲቲ የታሪክ ፕሮፌሰር የሆኑትን ህዝቅኤል ጋቢሳ እንዲህ ያሉ የምህረት አዋጆች ምንን አካተው ሲይዙ ነው ብሔራዊ መግባባት የሚያመጡት ስል አስተያየታቸውን ጠይቄያቸው ነበር ቀድሞ የነበረው ህግ ከሁለት ሺ አስራ አራት የነበረው ስለ ታራሚዎች ነው የሚያወራው ስለ ታራሚዎች ጥቅምና ስለነሱ መብት ነው በአጠቃላይ ሁሉ ነገር በህግ ዘርፍ ውስጥ ፈርዶባቸው ወይም ያለ አግባብ ስለተከሰሱ ወይም ደግሞ በህግ ውስጥ ያለ አግባብ ክፉ ትክክለኛ ያልሆነ የህግ አፈጻጸም የተደረገባቸውን ብቻ ነበር የሚመለከተው። የአሁኑ የአቀራረብ ለውጥ አለው። የአቀራረብ ለውጡ ተጠርጣሪዎች የሆኑ ወንጀለኞች የሆኑ መቅጣትን ግቡ አድርጎ ነበር የሚሄደው። አሁን ግን የሚለው የአሁን ለው ለአገር ደህንነት ሰላምን ለማረጋገጥ ምህረት ማድረግ የተሻለ መፍትሄ ነው የሚል ጠቅላላ ያስተሳሰብ ለውጥ አለ። ቀደም ሲል ፖለቲከኛ ከሆነና ካጠፋ መቀጣት አለበት መታሰር አለበት የሚል አስተሳሰብ ነው። አሁን ግን የተሻለ ሊያመጣ የሚችለው የተሻለ የሀገር መግባባት ውስጥ ሰላምን ሊያመጣ ደህንነትን ለማስጠበቅ ለማረጋገጥ የሚሻለው ከመቅጣት ይልቅ ምህረት ይሻላል የሚል ነው። ስለዚህ በፖለቲካ አመለካከት ምክንያት ብዙዎች ሲታሰሩ የነበረውን ለምሳሌ አንዳንድ የጸረ ሽብር ህግን በመከተል የታሰሩ ሰዎችን የፖለቲካ ምህረት መስጠቱ ለሀገር ደህንነትና ለሀገር ሰላም ለማረጋገጥ የተሻለ ነው የሚል የአመለካከት የፍልስፍና ለውጥ ነው ያመጣው። በዚህ ላይ አንድ ሁለት ሌሎች ነገሮችም አሉ። ፖስት ኮንፍሊክት ትራንዚሽናል ጀስቲስ በሚለው ነገር ላይ ሞራል ሀዘርድ የሚባል ነገር አለ። አንድ ያጠፋን ሰው ቅጣት ማግኘት አለበት በቡድንም ሲሆን የሚባልበት ነገር ላይ ለአገር ደህንነት ይሆናል። ለኢኮኖሚ እድገት፣ ለሀገር ሰላም የሚሻለው ይቅርታን ማድረግ ነው። በተለይ ከኮንፍሊክት በኋላ የሚባለውን ነገር ለማሟላት እሱንም ያካተተ ነው ይሆናለው። ሌላው ደግሞ የፍትህ መዘግየት የፍትህ መጓደል ያመጣል የሚል አስተሳሰብ አለ። እሱ እዛ ላይ ላለማቆየትና ስትሪም ላይን ለማድረግ ቶሎ ብሎ ፍትህን ለመስጠት ወደ ጠቅላይ ሚኒስትሩ እንዲዞር ያደረገ አዋጅ ነው የሚመስለኝ እና ትክክለኛ አነጋገር ነው። በቡድን ያልኩት አንዳንድ በቡድን የተፈረጁ አሉ። በኢትዮጵያ ውስጥ አንድ ሰው የአንድ ቡድን አካል ከሆነ አባል በመሆኑ የፖለቲካ ድርጅት አባል በመሆኑ ምክንያት ብቻ ወንጀለኛም የሆንበት አለ። አስተያየትህ የእገሌ አስተያየት ነው፣ የፖለቲካ አመለካከትህ የእገሌ አስተያየት ነው ተብለው የተፈረጁ ቡድኖች አሉ። እነሱን ወደ ጠረጴዛ ዙሪያ አምጥቶ ለማነጋገር ይሄ ይጠቅማል ብዬ ነው እኔ የማስበው። ለመንግስት ረዳት ተጠሪው ለአቶ አማኑኤል አፋኝ በመሆናቸው ማሻሻያ ያስፈልጋቸዋል በሚል በተደጋጋሚ የጸረ ሽብር አዋጁ፣ የመገናኛ ብዙኃንና የበጎ አድራጎት፣ የምርጫ ህጉና የመሳሰሉት አዋጆችን በተመለከተ በምክር ቤቱ ሊወሰድ የታቀደ አዲስ ነገር እንዳለም ጠይቂያቸው ነበር። የፖለቲካ ፓርቲዎቹ ከያዟቸው የድርድር አጀንዳዎች ውስጥ ስለሚመደቡ በእነሱ በኩል የሚደረስበት የመጨረሻ መግባባት ይወስነዋል ብለዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።